የአፍሪካ የመሪዎቹ ጉባኤ እንደ ተለምዶ ሁሉ ለበርካታ ፈተናዎች ኅብረታቸው ከፊት ለፊቱ የተደቀነበት እንደሆነ ነው የተስተዋለው። በእርግጥ በሰብአዊ መብቶች ጉዳይ ላይ በተለይ ሴቶችን በስልጣን ተቋዳሽ በማድረጉ ላይ እና ወጣቶችን የብቃት አግባብነት ባለው ትምህርት እንዲታነጹ በማድረጉ ላይ በሰፊው ተዋይተውበታል። የተደቀነባቸው ችግሮች ግን በማሊ በደቡብ ሱዳን፣ በሊቢያ፣ በሶማሊያና በቡሩንዲ ያሉት አሳሳቢ የሆኑባቸው ችግሮች ናቸው። ይህንን በማጠቃላይ መግለጫቸው ላይ የሕብረቱ ሰላምና ጸጥታው ምክር ቤት ኮሚሽነር እስማኤል ሼርጉዊ ሽብርተኝነትን አስመልክቶ ያሰሙት ላ የሽብርተኝነት የሽብርተኝነት ጉዳይ በተያዘው የሰሌዳ አንጻር ብዙ ጊዜ ፈጅቶብናል። በዚህ ነጥብ ላይ ለየት ያለ በሰላምና ጸጥታው ምክር ቤት በኩል የተሰጠ ሲሆን እንዲሁም በመሪዎቹ በኩል ትኩረት በይበልጥ የሳበ ጉዳይ ነበር። የተንሸራሸረውም ሐሳብ በሙሉ ጉልበት ሽብርተኝነትን ለመዋጋትና ለዚሁም ከወዲሁ መዘጋጀት እንዳለብን ነው። ስለዚህ ማናቸውም አጋሮቻችን አንዳቸውም ሳይቀሩ በዚህ ስራ ላይ ከእኛ ጋር እንዲተባበሩ የሚል ነው። ሽብርተኞች እያጠፉ ያለውን አረመናዊ ተግባራቸው አንድ ቦታ መገታት ስላለበት ነው። ይህ ደግሞ በታላላቅ ሐይቆች ዙሪያም ሆነ በቻድ ሐይቅ ቦኮ ሃራምን በሰሜን ማሊም ሆነ በሊቢያ እነዚህን ብቻ ለመጠቃቀስ ሲሆን መገንዘብ እንደተቻለው ግን የአሸባሪዎች የተለያዩ ቡድኖች እርስ በርሳቸው ማን ቅደም ማን ቅደም በሚል መልኩ እሽቅ ድምድም የያዙ በመሰለ መልኩ ነው። ሁሉም ግን በሰላማዊ ሕዝብ ላይ የሚያደርሱት እና የንብረት መውደም የተያዙት ነው። ኮሚሽነሩ ከዚህም ጋር በማያያዝ ችግሮች ካሉባቸው አወዛጋቢ ከሆነው የቡሩንዲ ጉዳይን በመጥቀስ የቡሩንዲን ጉዳይ በሚመለከት በሰፊ ውይይት የተካሄደበት ነው። በኃይል የሚፈጸሙ ድርጊቶችን ከየትኛውም ወገን ቢሆን የሰብአዊ መብቶችን ጥሰት በእኛ በኩል የምናወግዘው ነው። ሁሉንም ወገናት ያካተተ ውይይት እና ድርድር እንዲካሄድ ያልነው መንገድ እስከዚህ ዕለት አልተሳካም። ሆኖም ይህንን እንዲያስፈጽሙ የተመደቡት እና ኃላፊነቱ ለተሰጣቸው የኡጋንዳውን ፕሬዚዳንት የዌሪ ሙሴቪኒን ስላደረጉት ጥረት እናመሰግናቸዋለን። አሁንም ቢሆን እንዲገፉበት የተደረገ ሲሆን፣ በእኛ በኩል ግን ሁሉንም የሚመለከታቸውን ወገናት ሁሉ ያቀፈ መሆን እንዳለበት ነው አቋማችን ይህ የውይይት ሂደት እንግዲህ በአሩሻ ከተማ የሚቀጥል ይሆናል። በኅብረቱ በኩል ግን የሰላም አስከባሪ የመረጋጋት ኃይል ለመላክ ታቅዶ የነበረውን ሀሳብ በቡሩንዲ መንግሥት በኩል የተቃወመው በመሆኑ ነገር ግን ቀደም ሲል መንግስቱ ባደረገልን ጥሪ መሰረት በሕገ ወጥ መንገድ በሀገሪቱ እየተዘዋወረ ያለውን መሳሪያ ከሀገሪቱ የፖሊስ ኃይል ጋር ቁጥጥር እንድናደርግ ጥሪው ተላልፎልን ነበረ። አሁን በዚህ የመሬት ጉባኤ የከፍተኛ ልዑካን ቡድን ድርድሩ ሁሉን ያቀፈ ያሳተፈ እንዲቀጥልና ይህ የታቀደው የሰላም ኃይል እንዲሰማራ እንዲያሳምኑ እንዲደረግ ነው። ይህ 26ኛው የአፍሪካ ኅብረት የመሪዎች ጉባኤ ለሚቀጥሉት 12 ወራት ለዓመታዊው የአፍሪካ ህብረት ሊቀመንበርነት ከዚምባብዌ ፕሬዚዳንት ሮበርት ሙጋቤ አዲስ ለተመረጡት ለቻዱ ፕሬዚዳንት ኢድሪስ ዴቢ አስረክበዋል። ሮበርት ሙጋቤ ግን የፕሮሴቨርባል ወይም ራፖርተር ሆነው ይቀጥላሉ። በርክክቡ ስርዓት ላይ ፕሬዚዳንት ኢድሪስ ዴቢ ያሰሙት ፕሌዚር ይህንን ሹመት በደስታ ብቀበልም ከስጋት ጋር የሚቀበለው የሚሆነው ኃላፊነቱ ከባድ ነው፣ ፈታኝም ነው። ነገር ግን በምንም አይነት የማልኮራበት አቅምም ቢሆን የሌለኝ፣ እንዲያውም በአፍሪካ የሚካሄደውን ታሪክ ሁሉ እቀይረዋለሁ የሚልም ሀሳብ የለኝም። ነገር ግን ለአፍሪካ እና ለአፍሪካውያን ይበጃል በሚለው ላይ እሰራለሁ። ተግባሩ ጊዜ የሚወስድ ቢሆንም አፍሪካ ባላት ከፍተኛ እምቅ ኃይል በፖለቲካው መድረክና በኢኮኖሚውም ስፍራ በዓለም ተደማጭነት እያገኘች መጥታለች። ስለዚህ ከዚህ ሁሉ የተሻለውን ስፍራችንን በጋራ ማግኘት ሲሰጡት ይኖርብናል ጌታቸው ተዳይ ጊዮርጊስ ለዶቼ ቨለ ራዲዮ ከአዲስ አበባ